የጋምቤላ ሕዝቦች ብሔራዊ ክልላዊ መንግስት ፕሬዚደንት አቶ ገትሉዋልክ ቱትኮት እንደሚሉት ድንበር ተሻግሮ የመጣው የሙርሌ ታጣቂ ኃይል ወታደራዊ ልብስ የለበሰ ነው። እሳቸው እንደሚናገሩት ገና ሳይነጋ ጥቃት በመሰንዘሩ ተገቢው መከላከል ባለመደረጉ እንጂ በስፍራው የታጠቀ የወገን ኃይል ባለመኖሩ አይደለም የከፋው ጉዳት የደረሰው። በእርግጥ ካለው ሰፊ ድንበር የመረጃ እጥረቶችም ነበሩ። በአስራ አንድ ሰዓት ነው እንደ ኢትዮጵያ ሰዓት አቆጣጠር ሰው እንክልፍ ላይ ያለበት ሰዓት ነው ችግር እየተከሰሰ ማለት ነው። ስለዚህ ለዚህ ነው መኪናቱም በሌሊት ወደየ መንደር ይገባሉ ተብሎ ስላልተገመተ መኪናቱም በየ ከበላ አካባቢ የራሳችን መሊሻ ነው ያለው። የመሊሻ ቁጥርም አነስተኛ ከመሆኑ ጋር ተያዘው እዛ አካባቢ የመከላከል ስራውን ቢሞክሩ እንደ መከላከያና እንደ ሌሎቹ ሀይሎች አይደሉም። በዛ አካባቢ የመከላከያ ሀይል የድንበር ጥበቃ ያደርግም ማለት ነው ያደርጋሉ በየድንበር አካባቢ የመከላከያ ሰራዊታችን ካምፖች አሉ በገንበላ ክልል ውስጥ ነገር ግን ሜዳማና ጫካማ ወንዞች አካባቢ ናቸው እነኚህ ሞርሌዎች ሳይታወቅ ጨልቆ የሚገቡ ማለት ምክንያቱም የራሳቸው ጥናት የሚያካሄዱ ናቸው ምክንያቱም የታጠቁ ኃይሎች ናቸው ብዛትም አላቸው ህዝቡ ራሱን እንዳይከላከል ትጥቅ እንዲፈታ ተደርጓል የሚባለውን የክልሉ ፕሬዚደንት አስተባብለዋል አልተፈቱም እየተፈቱ ህጥቆች የሉም። በእኛ ክልል አሁን ህጻናቶች ተአፍነው ተወስደዋል። እነሱን ለማስመለስ ምን እያደረገ ነው የክልሉ መንግስት? የፌዴራል መከላከያችንና የራሳችን እንደ ጋምቤላ ክልል መንግስት የራሳችን ጥረቶች እያደረግን ነው፣ ልጆቹ በህይወት ላይ ሆነው ለየማስመለስ ስራ እየሰራን እንገኛለን እያሉበት ታውቋል። በሱዳን ታውቋል። እያሉበት ቦታ ኢቨን የተዘረፉ ከሁለት ሺህ በላይ ከብቶች የት እንዳሉ መረጃዎቹም አሉ ከደቡብ መንግስት ጋር በመነጋገርና የዲፕሎማሲ ስራዎች በመሰራት የልጆቹ የማስመለስ ስራና የተዘረፉ ከብቶች ማስመለስ ስራ በጋራ እንሰራለን ማለት ነው። በደቡብ ሱዳን ያለው የእርስ በርስ ግጭት ጦርነት በርካታ የጦር መሳሪያ በአካባቢው እንዲበተን ምክንያት እንደሆነም በማመልከት በህገ ወጥ መንገድ መሳሪያ የሚያዘዋውሩት ላይ እርምጃ እየተወሰደ ነውም ብለዋል። ለተጎዱና ለተፈናቀሉ ሰዎችም ተገቢውን እርዳታ በማድረግ ወደ የቀያቸው የመመለስ ስራ እየተሰራም እንደሆነ አመልክተዋል። የኢትዮጵያ መንግስት በተለያዩ ሀገራት ለጸጥታ ማስከበር ስራ የሚያሰማራው በቂ ወታደራዊ ኃይል አለው። በተቃራኒው ግን በተለያዩ የሀገሪቱ ክፍሎች የጸጥታ ችግር ማጋጠሙ ይታያል ይህ ተቃርኖ ሁሉንም እንደሚያስገርም ያመለከቱት በኢትዮጵያ ፍትሐዊ አስተዳደር እንዲሰፍን በሰላማዊ መንገድ እንደሚታገሉ የገለጹት የፖለቲካ ጉዳይ አዋቂ አቶ አስገደ ገብረስላሴ ህዝቡ ዋስትና አጥቷል ይላሉ። በዚህ በጋምቤላ ክልል ብቻ አይደለም ህዝባችን ዋስትና ጥቶ ያለ ምስራቅ አቡ ሱዳን ዞን አካባቢ በሁመራ እና በሰሜን ምዕራብ ዞን በኤርትራ አካባቢና በሰሜን ብዙ ኢትዮጵያውያን በሻእቢያና ሻእቢያ በሚያሰማራቸው እንደሚታፈሱ ሁሉ ሰውም ያውቀው ነው። በሺህ የሚቆጠሩ በኤርትራ የባሪያ ስርዓት እየተፈጸመባቸው ነው። ይሄ ጋምቤላ ጉዳይ ከመጣን ዛሬ አይደለም። የህዝቡ ግጭት ያለ በዛን አካባቢ ሰራዊት አለ ነበረ። በኦሮሞ ሰላማዊ ጥያቄ ተቃውሞ እጅግ እጅግ ብዙ ሰራዊት አለ። በተለያየ ቦታ የሀገሪቱ ህዝብ የውስጥ እንቅስቃሴ ለሚያደርጉ ሰላማዊ ታጋዮች ምንም አይነት እቅን እና ጦር ሰራዊት ፖሊስ በማያስፈልግለት ጥያቄም ብዙ የወታደር የኢትዮጵያ እየተንቀሳቀሰ ህዝቡን አፍኖ ይዞታል። ጋምቤላ ውስጥ በደረሰው ጥቃት የተሰማቸውን ጥልቅ ሀዘን በግላቸው ለህዝቡ አስተላልፉልኝ ያሉት አቶ አስገደ አክለውም በርካታ ጦር ሰራዊት ባለበት ሀገር እንዲህ ያለው አደጋ መድረሱ አሳፋሪ መሆኑን ነው ያመለከቱት። ሁለት መቶ ስምንት ሰዎች ሲገደሉ ከሞተ በላይ ህፃኖች ሲታፈሱ ይሄ በሁለት መቶ ሺህ አመት የባሪያ ጋዛዝ ባሪያ በሚታፈስበት ጊዜም ኢትዮጵያ ያልተደረገ ነገር አሁን የሚደረግ ያለ እና ይሄ ጉዳይ አሳፋሪ ነው በጣም። አያይዘውም አቶ አስገደ በአሁኑ ዘመን ኢትዮጵያውያን ተከራካሪ አካል እንደሌላቸው የሚያሳይ ተመሳሳይ ድርጊትም ይፈጸማል ሲሉ ዘርዝረዋል። የትግራይ ሰዎች፣ የጎንደር ሰዎች፣ የኦሮሞ ሰዎች፣ የሌሎች ክልሎች ሰዎች ወደ ሱዳን ለሸጥ ሂደው ከኤርትራ ገብጣ አልፈው የሚወስዳቸው ነገሮች አሉ። ደላዮች ገንዘብ ሰጡ እያሉ ወደ ውጭ ብለው ወደ ባህር የሚያስገቡት ነገር አለ። ይሄ ህዝብ በኬንያ አስቸግሮ ሲሰደድ እዳት ተቆበሉት የህዝብ ሲሆን ጥገኝ የሆነ ለመኖሩ የማይችልበት እውነታ ነው። በኬንያ ያለው እስረኛ፣ በደቡብ አፍሪካ ያለው እስረኛ፣ በጅቡቲ ያለው እስረኛ፣ በየመን አረብ ሀገሮችን እነሱ የሚሳቃየው ህዝብ፣ በሊቢያ የሚሳቃየው ህዝብ ወይ በሚሊየን የሚቆጠር ህዝብ ነው። መንግስት፣ በውስጡ መልካም መስተዳደርና ፍትህ ከሙስና የጸዳ አስተዳደር ቢያሰፍን ኑሮ ህዝብ አይናቅ። የሀገር ውስጥ መገናኛ ዘዴዎች ጋምቤላ ውስጥ ለተፈጸመው ግድያ አጸፋ የመንግስት ኃይሎች ደቡብ ሱዳን ገብተው ስልሳ የሚሆኑ ሰዎችን መግደላቸውን ያመለክታሉ። አቶ አስገደ ይህ ተደርጎ ከሆነ እንደው ዝም ከማለት በሚል ካልሆነ በቀር የሚያመጣው ውጤት አልታየኝም ይላሉ ማንን የሚመጣ ነው እነ ማን ናቸው የወሰዳቸው ለመሆን ታውቃል ወይ ይሄ በደቡብ ሱዳን ውስጥ ምን ይፈጥራል በሰሜን ሱዳን ውስጥ ምን ይፈጥራል እ ይሄ አሁንም ዝም ብሎ ዝም ከማለት ነው እንጂ ውጤት አለው አይመስለኝም በሌሎች ሀገራት እንኳን ከሁለት መቶ በላይ የሚበልጡ ዜጎች ህይወት ጠፍቶ አይደለም ለአንድ ግለሰብም ህይወት ቢሆን ብሔራዊ ሀዘን የሚታወጀው ወዲያው እንደሆነ የጠቆሙት አቶ አስገደ ገብረስላሴ የጋምቤላው ጥቃት ከደረሰ ከአምስት ቀናት በኋላ ዘግይቶ የሀዘን ቀን መታወጁ ከትችት እንደማያድን ሳይገልጹ አላለፉም።